ኩሉ ትውልድ ያሰበጽዎች ለቺ ለባይትተ ተቺ ኦ እግዝእትነ ወላዲተ አምላክ ተነባዩ ላይ ለቺ አብያተ መንክራት ኦ አገረ እግዚአብሔር እስመ ኮንቺ አንቲ ማየደረ ለፍስሃን ኩሎሙ ነገስተ ምጥሪ ሃጉሩ በብራንቺ ዋይዛ ምኒ በጸዳልቺ ኦ ማርያም ኩሉ ትውልድ ያሰበጽኡ ያሰበጽዎቺ ወይሰግዱ ለዘተወለ ምኔቺ ወያብእዎ ሰአሊ ለነ ቅድስት